የተባበሩት መንግስታት ድርጅት ሰላም አስከባሪ ወታደሮች በመካከለኛው አፍሪቃ ሪፐብሊክ ግዳጅ ላይ ሲሰማሩ ቀዳሚ ዓላማቸው በእርስ በርስ ጦርነት ኑሯቸው የተቃወሰ ዜጎችን የመጠበቅ ነበር። ወታደሮቹ በእስልምናና የክርስትና እምነት ተከታዮች ልዩነት በተበጠበጠችው አገር ቆይታቸው ዓለም የጣለባቸውን አደራ ረስተው በሰላማዊ ዜጎች ላይ ወሲባዊ ጥቃት መፈጸማቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ያወጣው ዘገባ አትቷል። የልዑኩ የበላይ አዛዥ የ64 ዓመቱ ሴኔጋላዊ ባባካር ጋዬ ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በደረሳቸው ትዕዛዝ የስራ መልቀቂያቸውን አስገብተዋል። የተባበሩት መንግስታት ድርጅት ሰላም አስከባሪዎች በዘመቱባቸው አካባቢዎች በወሲብ ጥቃት ሲከሰሱ ይህ የመጀመሪያው አይደለም። በዓለም አቀፉ ቀውስ ተመልካች ቡድን የማዕከላዊ አፍሪካ ሪፐብሊክ ተመራማሪው ቴሪ ቬርኮሎን የባንኪሙን ውሳኔ ግብረ ኃይሉ በቀረበበት የወሲብ ጥቃት ክስ ላይ ብቻ መሰረት ያደረገ አለመሆኑን ይናገራሉ። ከወሲባዊ ጥቃት ክሱ በተጨማሪ በመካከለኛ አፍሪካ ሪፐብሊክ የሚገኙ የሰላም አስከባሪዎች አሳሳቢ የባህርይ ችግሮች እንዳሉባቸው ሪፖርቶች ቀርበዋል። አንደኛው ከጥቂት ሳምንታት በፊት የአንድ ታጣቂ ቡድን መሪን ለመያዝ የተደረገው የተሰናከለ ተልእኮ ነው። ይህ ያልተሳካ ተልእኮ በምሽት የተካሄደ ሲሆን የታጣቂው መሪን ለመያዝ በተደረገው ሙከራ በርካታ ንጹሐን ሰዎች ተገድለዋል። በሰላም አስከባሪዎቹ መካከልም በርካታ ግድያዎች ተፈጽመዋል። ቴሪቪር ኮሎን በመካከለኛው አፍሪካ ሪፐብሊክ ከሚገኙ የሰላም አስከባሪዎች መካከል ባልደረቦቹን የገደለውን የቡሩንዲ ወታደር አስታውሰዋል። ከጥቂት ሳምንታት በፊት እንኳ የሩዋንዳ ሰላም አስከባሪ ወታደር አራት ባልደረቦቹን ገድሎ ሌሎች ስምንት ደግሞ ማቁሰሉ አይዘነጋም። ቴሪቪር ኮሎን ባንኪሙን በባባካር ጋጌ ላይ የወሰዱት እርምጃ ውስብስብ ችግሮች ያሉበትን የመካከለኛው አፍሪቃ ሰላም አስከባሪ አያስተካክለውም ይላሉ። በእርግጥ የተልእኮው አዛዥ ተጠያቂ ናቸው። ይሁንና ሌሎች ተጠያቂ ሊሆኑ የሚችሉ ሰዎች በተለይ በወታደራዊ የእዝ ሰንሰለት ውስጥ ስለመኖራቸው ምንም የተባለ ነገር የለም። ከኒውዮርክ የተወሰደው ውሳኔ አዛዡ ስራቸውን እንዲለቁ በማስገደድ የሚያበቃ ብቻ ከሆነ የተልእኮ ውስጣዊ ችግሮች አይፈቱም። በመካከለኛው አፍሪቃ የሚገኘው የሰላም አስከባሪ ምን እንደተፈጠረ ሊፈትሽ ይገባል። በተባበሩት መንግስታት ድርጅት የመካከለኛው አፍሪቃ ሰላም አስከባሪ ተልእኮውን የተቀበለው ከአፍሪቃ ህብረት ወታደሮች ነው። ቴሪ ቪርኮሎን፣ ከአፍሪካ ህብረት ወደ አሁኑ የሰላም አስከባሪ ተልዕኮ ሽግግሩ ሲካሄድ ወታደሮቹ የተባበሩት መንግስታት ድርጅትን የሥነ ምግባርና ወታደራዊ ሥልጠና መስፈርቶች ስለማሟላታቸው ፍተሻ ይደረጋል ተብሎ እንደነበር ያስታውሳሉ። ከሰላም አስከባሪዎቹ መካከል የተባበሩት መንግስታት ድርጅትን መስፈርቶች የማያሟሉ ሊኖሩ ስለሚችሉ አሁን በርካታ ችግሮች የገጠሙት የመካከለኛው አፍሪካ ሪፐብሊክ ተልእኮ መፈተሽ ይገባዋል ብለዋል። በጥፋተኝነት ወደየአገሮቻቸው የሚላኩ ወታደሮች በህግ የሚጠየቁበት አግባብ አለመኖሩ ተጨማሪ ክፍተት እንደሆነም ቴሪ ቪር ኮሎኒ ተቻሉ። ወታደሮች ጥፋት አጥፍተው አለያም ወንጀል ፈጽመው ወደ አገሮቻቸው ሲላኩ የተባበሩት መንግስታት ድርጅት እና ወታደር የሚልኩ ሀገሮች ባላቸው ስምምነት መሰረት ወታደር የሚልከው ሀገር በህግ የመጠየቅ ኃላፊነት አለበት። እነዚህ ወታደሮች ግን ወደ ሀገራቸው ሲመለሱ የታሰሩ አሊያም በህግ የተጠየቁ አይመስለኝም። ወታደሮቹ በተባበሩት መንግስታት ድርጅት ተልእኮ ላይ በነበሩበት ወቅት በባለስልጣኖቻቸው አለመጠየቃቸው የተባበሩት መንግስታት ድርጅት ሰላም አስከባሪ ካሉበት ችግሮች አንዱ ነው። ምክንያቱም ሰላም አስከባሪዎችን ያለመከሰስ መብት ያላቸው ያስመስላል።